ስለ ሁሉም ነገር እግዚአብሔር ይመስገን። ዛሬ የተወለድኩበት ቀን ነው። ሁልጊዜ ማንም ሳይቀድማት በጠዋት ደውላ እንኳን ተወለድሽ የምትለኝ እናቴ ነበረች። ግን ከፍቶኝ ነበር፣ ምክንያቱም እንደ ቀል ድምጿን ከሰማ ዘጠኝ ወራት ተቆጠሩ። ድንገት ዛሬ ደህና ነሽልኝ፣ የእኔ ልጅ እንኳን ተወለድሽ የሚል ድምፅ ሰማ። ደስ ብሎኛል። የእናቴ ድምፅ ሰማ። በጣም ደነገጥኩ፣ በደስታም ዘለልኩ። ለካ የእኔ እናት ኔትወርክ ፈልጋ ሩቅ ተጉዛ ዳገት ቁልቁለትን አፋር አካባቢ ሆና ነበር የደወለችልኝ የኔ እናት።